ዜና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማንን ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን በኢትዮጵያ የተለያዩ ቦታዎች የሚገኙ ቀሪ እስረኞችን የተመለከተ ዘገባ ይዘናል። ከኦሮሚያ የተያዙ ሰዎች እስሩ አልተለቀቀም። ከፍ ብል አንድ ሶስተኛ ቢለቀቁ እርግጠኛ ሁለት ሶስተኛ አለ ከእያንዳንዱ ቦታ የሚደርሰኝ አጠቃላይ እስሩ በኦሮሚያውስ በስፋት ነው ያለው። ገና አልተለቀቁም። በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም እስር እስር ላይ ናቸው። በጣም የሚያሳዝን አሁንም እየተጠቀሙ ያሉት ጠቅላይ ሚኒስትሩም ከኢህአዴግ የተለየ ምንም የተለየ ነገር ነው ብዬ አላምንም። አቶ ወንድሙ ኢብሳና ጋዜጠኛ ጌታቸው ሽፈራው ናቸው። አሁንም ከኦሮሚያና ከአማራ ክልል ብዙ እስረኞች እንዳልተፈቱ ይናገራሉ። ፖለቲካ እስረኞች ለማለት ያስደፈረን በኦህዴድና በሕወሓት የነበረው የስልጣን ሽኩቻ እንደ ማስያዣ ነው የሆኑ የሆኑት እነዚህ ሰዎች ያኔ ሲያዙ አንድም ኮንሶ በምህረትና በይቅርታ የተፈታ የለም። የአርና ትግራይ ህዝብ ግንኙነት ኃላፊ አቶ አንዶምን ገብረስላሴ የሰማችሁት። የኮንሶ አቶ ገመቹ ገንፌ ደግሞ ቀጣዩ ነበራችሁ ነበሩ። ይዘናቸዋል የኤችአር አር 128ን ከጅምሩ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳንበርናንዲኖ ነው የህግ ፕሮፌሰር አለማየሁ ገብረ ማርያምንም ይዘናቸዋል። ብዙ ነገር ያካትታል። እንደውም ጠቀስ ጠቀስ አድርጌ ልለፋቸው። አንደኛ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኢመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። ሁሉንም ከዝግጅቶቻችን ታደምጡታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ የአምቦ ዩኒቨርሲቲ የወሊሶ ካምፓስ መምህር ስዩም ተሾማና የኦሮሚያ ፖሊስ ፈጥኖ ደራሽ አዛዥ ኮማንደር እያሱ አንጋሱ ዛሬ ከስር ተፈቱ። በአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የካቲት 29 2010 ዓ ም ታስሮ በማዕከላዊ እስር ቤት የነበረውና በቅርቡ ወደ አዲስ አበባ ፖሊስ የተዛወረው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የኢንተርኔት አምደኛና የፖለቲካ ተንታኙ አቶ ስዩም ተሾመ ዛሬ ከስር ተለቋል። መጋቢት 1 2010 ዓ ም የመከላከያ ሰራዊት አባላት በሞያሌ ከተማ አስር ሰዎች መግደላቸውና 11 ሰዎች ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምጽ ከገለጹ በኋላ ታስረው የነበሩት የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአም ዛሬ መፈታታቸውን ቤተሰቦቻቸው አረጋግጠዋል። አቶ ታዬ ደንደዓ መጋቢት ስድስት ቀን መታሰራቸው ይታወሳል። በተጨማሪም በእስር ላይ የነበሩት የኦሮሚያ ክልል ፖሊስ ፈጥኖ ወደራሽ አዛዥ ኮማንደር እያሱ አንጋሱ አብረው ከእስር መፈታታቸው ታውቋል። በዩናይትድ ስቴትስና በቻይና መካከል በዓለም አቀፍ የንግድ ግብይት ልውውጥ ዙሪያ የተፈጠረው ውጥረት በግብርና ስራ ከተሰማሩ አሜሪካውያን ዘንድ የጦፈ ክርክር ቀስቅሷል። የአሜሪካ ገበሬዎች ለቻይና ገበያ በሚያቀርቧቸው የአሳማ ስጋ የፍራፍሬና እንዲሁም እንደ ለውዝና አልመንድ የመሳሰሉ ምርቶቻቸው ላይ አስቀድሞ ቻይና በጣለችባቸው ተጨማሪ ቀረጥ ከፍተኛ ጫና እንደገጠመው ይታወቃል። በቻይና ዋና ከተማ ቤጂንግ በጉዳዩ ዙሪያ ያለው ንግግር በንጽጽር የደበዘዘ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰሜናዊ ማሊ በሚገኘው በመንግስታቱ ድርጅት ወታደራዊ ካምፕ ላይ የደረሰውን የጽንፈኞች ጥቃት በጥብቅ አውግዟል። የቡርኪና ፋሶ ተወላጅ የሆኑት የተባበሩት መንግስታት የሰላም አስከባሪ በቲምቦክቶ ጥቃት ከተገደሉት ውስጥ ናቸው። በመጨረሻም ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት እንደተፈጸመባቸው ከተዘገበው ከሶሪያዋ ዋና ከተማ አቅራቢያ ከምትገኘው የዶማ ከተማ መርማሪ ቡድኑ ገብቶ መመርመር ያለመቻሉን ዓለም አቀፉ የኬሚካል ጦር መሳሪያዎች መርማሪ ድርጅት አስታወቀ። የኬሚካል ጦር መሳሪያዎች ቁጥጥር ድርጅት በእንግሊዘኛው አጽንኦት ኦፒሲደብሊው የተባለው ተቋም ኃላፊ አህማት ኡዝሙኩ ለሶሪያና ለሩሲያ ባለስልጣናት ማስታወቃቸውንም ተናግረዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራገው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስስ ወደ መጀመሪያው ዘገባችን ነው የምናልፈው። ገዢው ፓርቲ ኢህአዴግ በሀገሪቱ የተፈጠረውን ቀውስ ለማርገብ ከታህሳስ ወር አጋማሽ ጀምሮ ለ18 ቀናት የስራ አስፈጻሚ ውይይት ካካሄደ በኋላ ፖለቲከኞችና ሌሎች ሰዎችን ለመፍታት መወሰኑን ማስታወቁ ይታወሳል። ይህን ውሳኔ ታህሳስ 25 ካስተላለፈና የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ በሰጡት መግለጫ ካስታወቁ በኋላ ከተለያዩ እስር ቤቶች በተለያየ መንገድ እስረኞች እየተፈቱ ይገኛሉ። እስካሁን በትክክል ምን ያህል እስረኛ እንደተፈታ በቁጥር ባይታወቅም ጉዳዩን የሚከታተሉ ወደ ስድስት ሺህ እስረኞች መፈታታቸው ይነገራል። ነገር ግን አሁን በእስር ቤቶቹ ውስጥ በርካታ እስረኞች እንደቀሩም ቀደም ብለው ከእስር የተፈቱና ጉዳዩን የሚከታተሉ እየተናገሩ ናቸው። በተጨማሪም ከአስቸኳይ ጊዜ አዋጁ በኋላ ወደ አንድ ሺህ የሚጠጉ ሰዎች መታሰራቸውን ኮማንድ ፖስቱ አረጋግጧል። ከእስረኞቹ መካከልና ጉዳዮቻቸውን ከሚከታተሉ ሰዎች ለአዲሱ ጠቅላይ ሚኒስትር አብይ አህመድ ከእስር የመፈታ ሁኔታ ጥያቄ እየቀረበ ነው። ጽዮን ግርማ በኢትዮጵያ ከተለያዩ ቦታዎች የታሰሩ እስረኞችን ሁኔታ ምን ይመስላል ስትል በተከታዩ ዘገባ ትዳስሳለች። አቶ ወንድሙ ኢብሳ የኦፌኮ አመራሮች ጠበቃ ሲሆኑ በአብዛኛው ከኦሮሚያ ክልል የታሰሩ ወደ 600 የሚደርሱ እስረኞችን ጉዳይ ወክለው ፍርድ ቤት ይከራከራሉ። አሁን ከኦሮሚያ ክልል በተቃውሞ እንቅስቃሴ ውስጥ ታስረው ከነበሩ ሰዎች ያልተፈቱ ብዙ ናቸው ይላሉ። በአንደኛ ደረጃ ኦሮሚያ በአጠቃላይ እንደ ኢትዮጵያም የኦሮሚያ እስረኞች ይበዛሉ። በዚህ በእኔ በያስኩላቸው ወደ አምስት መቶ ሰማንያ ስድስት የሚሆኑት ውስጥ ዘጠና ከመቶ ኦሮሞዎች ናቸው። ከነዚህ ውስጥ ወደ አምሳ አምሳ አካባቢ ተፈተዋል። አሁንም ከግማሽ በላይ የሆኑ ወይም ደግሞ ግማሽ የሆኑታ፣ ቂሊንጦ፣ ዝዋይና ሸዋሮቢት እንዳሉ ነው ማውቀው አጠቃላይ የኦሮሚያ እስረኞች ከብዛትም አንጻር እኔ አሁን እየተወሰደ ካለው አጠቃላይ ስዕል አንጻር አልተነቃነቀም እንደሆነ አልተጀመረም ማለት ይችላለሁ። ምክንያቱም አሁን እኔ ራሴ ከያዝኳቸው ውስጥ ግማሽ ነው። ይሄ ግማሽ መድረሱንም እርግጠኛ አይደለም። ተስፋ ማድረገው ግን አሁን በተለይ ከሁለት ቀን ወዲህ መቶ አስራ አራት ይለቀቃሉ ከተባለው ወዲህ ትላንትና እስከ ዛሬም ድረስ የወጡ ሰዎችን መረጃ ስላለን ቶታሊ ስታይ ከኦሮሚያ የተያዙ ሰዎች ስሩ አልተለቀቀም። ከፍ ብል አንድ ሶስተኛ ቢለቀቁ እርግጠኛ ሁለት ሶስተኛ አለ ከእያንዳንዱ ቦታ ደርሰን አጠቃላይ ስሩ በኦሮሚያ ውስጥ በስፋት ነው ያለው። ገና አልተለቀቁም። የተለቀቁት አሁን ታዋቂዎችና ዝነኞች የሚታወቁ ሰዎች እንደሆኑ ነው የምረዳው። ወደ ሰባ አምስት መዝገብ ነው ያለኝ እና ከሰባ አምስቱ መዝገብ አሁንም ከስምሳ በላይ መዝገቦች አሉ። ለምሳሌ በግርኔ ሳያ ነው እነ በቀለ ገርባ በምለው ላይ አሁን አንድ ሰው ቀርቷል። አንድ ደረጀ የሚሉ ሰው ስለቀዛ በዛ ምክንያት እመላለሳለሁ እና አጠቃላይ ስዕሉን ሳያው በኦሮሚያ አንድ ሶስተኛ ቢፈታ ነው እንጂ ሁለት ሶስተኛ ገና አልተነቀምጠም በብዛት እየተለቀቁ ያሉት ትልልቅ ስም ያላቸው ሰዎች አሁን ለምሳሌ ትላንትና ካወጡት ውስጥ ባንድ ደውላቡ ዩኒቨርሲቲ አባቴ አራርሶቱስ የሚባል የዩኒቨርሲቲ ሌክቸረር ነው እንደዚህ እንደዚህ አይነት መምህራኖች እና ትልልቅ ስም ያላቸው ነው እንጂ በርካታዎቹ ዛሬም በየእስር ቤቱ ኦሮሞ ብቻ አይደለም ከአማራም አሁን ትላንት ትላንት ወዳም ጭምር የትግራይ ልጆች ያሉበት የደቡብ ልጆች ያሉበት የኦሮሚያም ልጆች ያሉበት በተለምዶ ሰባ ሰባት የሚባሉት እና ኦሮሞዎችን እዛ ውስጥ ስላሉ ማለት ነው። አሁንም ዛሬም አርባ ሰባት ሰዎች እስር ቤት ናቸው። እና አንድ ሶስተኛ ቢለቀቅ ነው እንደ ኦሮሚያ ሳስብና ሲገምት ካልን መረጃ ማለት ነው። እንግዲህ አሁን አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ ዶክተር አብይ ስራቸውን ከመጀመራቸው በፊት ምንድን ነው የሚጠበቅባቸው? በእስረኞቹ በኩል በአንደኛው ደረጃ እነዚህ የፖለቲካ እስረኞች የተባሉት ይታወቃሉ። ይሄ ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎች በጣም በርካታዎቹ እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ፣ አማራ ይቀጥላል፣ እንደዚሁ ትግራይም፣ ሱማሌም፣ አፋርም፣ እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ይሄ ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ዶክተር አብይ ተስፋ ንግግራቸው ኢትዮጵያዊ ባህልን የጋራ እምነት ከፍ ማድረግ ይሄን ማድረግ ማለት ዝነኞችና ታዋቂዎቹን ፈቶ እነዚህ ከዩኒቨርሲቲ የወጡትን ምስኪን ወጣቶች፣ ይሄ ቄሮ የሚባለው ይሄ ነገ ሀገሪቷ የእነሱ የሆኑትን በየማራሚያ ቤቱ አግብሮ ምንም የሉ። አስቸኳይ አንድ የፖለቲካ እስረኞችን ሙሉ በሙሉ ከወጣት እስከ ሽማግሌ ከወንድ እስከ ሴት መልቀቀጣ ጋፊ ስራ ነው። ሁለተኛ ስራቸው ደግሞ ይሄ አስቸኳይ ጊዜ አዋጅ እያንዳንዱ ክልል የራሱን ጸጥታ ለመጠበቅ ከበቂ በላይ ታማኝ ሕዝብ ነው። ምክንያቱም ጸጥታ የሕዝብ እንጂ የመንግስት አይደለም። ህዝብ ሲበደል ነው መንግስት ላይ ሮሮ የሚያሰማው፣ እንጂ አስተዳደሩ ከተስተካከለ ኦሮሚያ፣ አማራ፣ ትግራይ፣ ደቡብ በሙሉ የራሳቸውን ፀጥታ ይጠብቃሉ። ፖሊሲ እኮ በመቶ ሚሊዮን ህዝብ ለምልክት አይ ፀጥታ ነው የሚጠብቀው ፖሊሱ ነው። እና ይሄ መከላከያ ሰራዊቱ ከአቸኳይ ጊዜ አዋጁን ማንሳት አለባቸው። በአጣዳፊ እማጸናለሁ፣ ይሄንን ፖለቲካ እስረኞችን በሙሉ እንዲለቁ፣ አቸኳይ ጊዜ አዋጆቹን እንዲያነሱ፣ እነዚህ ነገሮች ማንሳት አለባቸው ብዬ ነው ማለት። በጣም አመሰግናለሁ አቶ ወንድሙ ኢብሳ ለሰጡኝ ማብራሪያ። እግዜር ይስጥልን። The የነገረ ኢትዮጵያ ጋዜጣ የቀድሞ አዘጋጅና በተለየ ሁኔታ የእስረኞችን ጉዳይ እየተከታተለ ዘገባ የሚያቀርበው ጌታቸው ሽፈራው የቅንጅት አመራሮች ታስረው በነበረ ጊዜ የታሰሩ እና ከዛ ጋር በተያያዘ የተፈረደባቸው ሳይቀሩ እስር ቤት ይገኛሉ ይላል። ከአሁን ቅድም የተፈረደባቸው ናቸው። ብዙ ስለእነሱ የማይታወ ብዙ ሰዎች አሉ። ደግሞም አሁን በጸረ ሽብር አዋጁ እንደ ዛሬው እንደም የቀልል አልነበረም። ረዥም ፍርድ የሚፈረድባቸው ሀያ አመት ከዛ በላይ የሚፈ የሚፈረድባቸው ብዙ ሰዎች አሉ። ለምሳሌ የአየር ኃይል አባላት እንዲያውም በድሮ በቅንጅት ጋር ተገናኝታችኋል የተባሉ የጦር መኮንን ሳይቀር ለሚዲያው ተጋላጭ ያልሆኑ ሰዎች አሉ። አሁንም ከዛ ባሻገር ግን አሁንም ክሳቸው እየሄደ ያለ ብዙ እስረኞች አሁንም አሉ። ለምሳሌ ቂሊንጦ ከሶስት መቶ ያህል ክሳቸውን እየተከታተሉ ያሉ እስረኞች እንዳሉ ሰምቻለሁ። ዘዋይ ደግሞ እስከ ሁለት መቶ የሚደርሱ የተፈረደባቸው እስረኞች አሉ። ከዚህ ባሻገር ሸዋ ሮቢትና ቃሊቲም እንዲሁ የተፈረደባቸው እስረኞች እንዳሉ ማረጋገጥ እችላለሁ። አማራ ክልልስ? ከአማራ ክልል ጋር በተያያዘ እንግዲህ አማራ ክልል የተቃውሞ እንቅስቃሴ የነበረበት አካባቢ ነውና ከአማራ ክልል የተያያዙ ከወልቃይት ኮሚቴ ጋር በተያያዘ እንደዚህ ከአማራ ክልል ተይዘው ያልተፈቱ ሰዎች አሉ አሉ። ምሳሌ ወልቃይት ሰዎች ጋር በተያያዘ እነ ጎይቶም ርስቃይ የሚባሉ አስራ አራት ሰዎች አሉ። እነ አጋዬ አድማሱ የሚባሉ አራት ሰዎች አሉ። እነ ክንዱዱብ የሚባሉ አምስት ሰዎች አሉ። እነ ባህር ዳር አካባቢ እነ ታደሰ መሸሻ የሚባሉ ከአስር በላይ ሰዎች አሉ። እንዲሁም ደግሞ በዚህ ወልቃይት አካባቢ የተያዙ ግን ከመንግስት ወታደሮች ጋር ከግንቦት ሰባት መጣችሁ ከመንግስት ወታደሮች ጋር ተኩስ ገጥማችሁ ህይወትም ማረስታችኋል የተባሉ በነ ሚስታ ሸ ሱሩር ክስ መዝገብ የተከሰሱ ሰባ ሰባት ያህል ተከሳሾች አሉ። አብዛ ግማሾቹ ተፈርዶባቸዋል። አንከላከልም ብለው ግማሾቹ እነ መብራቱ የሚባሉ ስድስት በስድስት ሰዎች አሉ። እነ ገብሬ ንጉስ የሚባሉ አስራ አራት ሰዎች አሉ። ሌሎችም በብዙ እስረኞች አሉ። ከዚሁ ከአማራ ክልል የመጡ እንግዲህ በፊንጦ ካሉት ከመቶ ሀምሳ ያልተናነሱ እስረኞች አሉ። ዝዋይም ከሀምሳ በላይ የሚሆኑ እስረኞች ከአማራ ክልል የመጡ እንደሆኑ ማረጋገጥ እያለ በአጠቃላይ ከአማራ ክልል የተለያዩ ከተሞች በተለያየ ጊዜ ተይዘው የታሰሩ ሰዎች አሁንም እስር ቤት እንደሚገኙ ይናገራል። ከእስር ሲለቀቁ በአንድ መዝገብ ላይ በአንድነት ተከስሰው የነበሩ ሰዎችን እየነጣጠሉና ቀስ እያሉ በመፍታት ለፖለቲካ ትርፍ ማጫወቻ እየተጠቀሙባቸው መሆኑን ገልጾ፣ ትክክለኛ ለውጥ የሚፈልግ አካል ሁሉንም የህሊናና የፖለቲካ እስረኞች መፍታት የግድ መሆኑን ያስረዳል። የኦፌኮ አቶ ሙላቱ ገመቹ፣ አቶ ወንድሙ ኢብሳም ሆኑ ጌታቸው ሽፈራው እስሩ አሁንም እንዳልቀረ ይናገራሉ። በአንድ በኩል መፍታት፣ ከዛ ደግሞ ራሱ ኢህአዲግ ስላመነው የሀገሪቱ ችግሮች የሚናገሩ ሰዎችን መልሶ እያሰረ ነው ይላሉ። በቅርቡ ስለታሰሩ ሰዎች መግለጫ የሰጠው የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት በዚህ አሁን በታወጀው በአስቸኳይ ጊዜ አዋጁ ስር ወደ አንድ ሺህ የሚጠጉ ሰዎች መታሰራቸውን አስታውቆ ነበር። ጌታቸው ሽፈራው አዲሱ ጠቅላይ ሚኒስትር አብይ አህመድ በፖለቲካ አመለካከታቸው፣ በአስተሳሰባቸው በመንግስት ላይ ጥያቄና ትችት በመ ሰንዘራቸው ብቻ ታስረው እየተሰቃዩ ያሉ ሰዎችን የመፍታት ጉዳይ ቀዳሚ ስራቸው ሊሆን ይገባልም ባይ ነው። በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም እስር እስር ላይ ናቸው። በጣም የሚያሳዝን ነው። አሁንም እየተጠቀሙ ያሉት ጠቅላይ ሚኒስትሩም ከኢህአዴግ የተለ ምንም የተለየ ነገር ነው ብዬ አላምንም። ኢህአዴግ ሲጨንቀው አብረው ወስነው ስንቅ የሚሆናቸውን አስቀርተው፣ ለምሳሌ እኔ በቂሊንጦ ቃጠሎ ወቅት ነበርኩኝ ከእስር ቤት ውስጥ ነበርኩ። ቃጠሎው እንዴት እንደተቃጠለ እናውቃለን። አብዛኛዎቹ ሰዎች ቂሊንጦ እስር ቤት ውስጥ እንኳን ያልነበሩ ናቸው። እነ ፍቅረ ማርያም አስማማው ከወር በፊት ዝዋይ የነበሩ ናቸው። እነ ማስረሻ ሰጡ፣ እነ አበበ ውርጌሳ ቸልማቤች ሲቃጠል እንኳን ያላዩ ምን እንደተፈጠረ እንኳን ያላዩ ተጠቅሱ ጨዳታው ምን እንደሆነ እንኳን ያላወቁ ሰዎች ናቸው። እና ግባው ሰጠኝ እና ንጋው ተገኝ እነ ጨመዳ እኔ የመሳሰሉ ሰዎች ደግሞ እኔ የነበር ኩደት ዞን ዞና እንዲባላል ደግሞ ያልተቃጠለ ዞን የነበሩ ናቸው። ያልተቃጠለ ዞን ውስጥ የነበሩ ሰዎች ናቸው የተከሰሱ። ስለዚህ እነዚህ ሰዎች ሰላስ ስምንት ናቸው። ከሰላስ ስምንት ዋ እስካሁን አንድ ዞን እንኳን አልተፈታ። በሌላ በኩል አረና ትግራይ በትግራይ በኦሮሚያ በአማራ እና በደቡብ ክልል የትግራይ ተወላጆች የፖለቲካ እስረኞች እንደሚገኙ ገልጿል። የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይ በሻሸመኔ ከተማ ታስረዋል የተባሉትን በተመለከተ አጣሪ ቡድን ልኮ ማጣራቱን ጠቁሞ ወደ ሰባ አንድ የሚጠጉ እስረኞች እንዳሉ ተናግረዋል። ከሁለት ዓመት በፊት በኦሮሚያ አካባቢ የሚኖሩ የነበሩ በተለይ በሻሸመኔ ከተማ አካባቢዋን የሚኖሩ የትግራይ ተወላጆች ሰባ ሶስት ሰዎች ታስረው ነበረ። ይህም የአስቸኳይ ጊዜ አዋጁ ደፍራችኋል ምልክት አሳይታችኋል ለኦሮሞ ህዝብ የሚያሳድብ ቃለ ተጠቅማችኋል እንዲሁም የኮንትሮባንድ ንግድ ተሳትፋችኋል የሚሉ በሚል ምክንያቶች የታሰሩ ሰባት ሰውስጥ ነበሩ። ከእነዚህ ሰባ አንዱ የትግራይ ተወላጆች ናቸው እና የሁኔታ ሳሳሪዎች እንደ የሚያስረድን በተለይ የተወሰኑ የተፈቱ ስለነበሩ በርካታ የንብረት መወረስ፣ ድብደባዎችም እስከ ከፍተኛ የሆነ ጉዳት እስከ ማድረስ የደረሰ ጥቃቶች እንደደረሰባቸው እንዲሁም ሰላሳ ሺህ ብር ከፍለው እንዲወጡ ተጠይቀው እንደነበርና አቅም ያላቸው ሀያ ስድስት ሰዎች ከፍለው እንደወጡ፣ ሌሎቹ አርባ ስምንት ሰዎች ግን ገንዘብ ስለሌላቸው ሊወጡ አልቻሉም። ሰላሳ ሺህ ብር ማለት ሰላሳ ሺህ ብር ማለት የዋስትና ገንዘብ ማስያዣ ነው ወይስ ቦኖ ምንድን ነው? ሰላሳ ሺህ ብር በቃ እንዲሁ ነው ክፈሉ ተብለው ተብለናል ከከተልን በኋላ ወጥተናል ነው ያሉት። የዋስ አይመስለኝም። ዘንብላችሁ ከፍላችሁ ውጡ ነው የተባሉት እና እነዚህ ደግሞ የተቀሩት አርባ ስምንት ደግሞ ግማሽ ሶስት አመት ከሀምሳ ሺህ ብር ስምንት አመት ከሞቶ ሀምሳ ሺህ ብር ተፈርዶባቸው ጣት አልቻሉም። ይሄ ነገር መረጃ ሲደርሰን እኛም ሰዎች ልከናል ወደ ሻሸመኔ አጣርተን ከራሳቸው እና ከቤተሰቦቻቸው ጠይቅን ይሄ ነገር ሀቅ መሆኑን ከነ የክስ ቻርጁ ከነ ማስረጃውም ይዘን በእጃችን አስገብተን ስንቀሳቀስ ነበር። እንደ አጋጣሚ ሆኖ ጠቅላይ ሚኒስትር አብይ አህመድ በቤተመንግስት መንግስት የእራስ ግብዣ ሲጋብዙ በመድረክ ባለው ውክልና ገብተው ነበር እና ለመንግስት ተወካዮች ይሄ ነገር አቅርበዋል። እንደውም ይሄ ነገር ከዚህ በፊት በተለይ በሻሸመኔ ያሉት እስረኞችን በተመለከተ እኛም በወቅቱ ዘገባ ስናቀርብ ነበረ። የሻሸመኔ ከተማ ከንቲባም ያን ጊዜ ሲናገሩ እነዚህ ሰዎች የታሰሩት አንደኛ ተለይተው የትግራይ ተወላጆች ብቻ እንዳልሆኑ ከሌሎች እስረኞች ጋር መታሰራቸውን ከታሰሩም በኋላ ደግሞ የታሰሩበት ምክንያት በወንጀል ተጠርጥረው እንደሆነ ከፖለቲካ ጋር የተያያዘ ወይም በፖለቲከኝነታቸው በተቃውሞ እንቅስቃሴ ውስጥ ወይም በእንደዛ ሳይሆን ከወንጀል ጋር በተያያዘ ተጠርጥረው መሆኑን ቃለ ምልልስ ሰጥተው ነበር። ፍርድ ቤትም የቀረበባቸው ክስ እንደሱ አይነት እንደሆነ ተናግረዋል። ከታሰሩት ከሰባ ሶስት ሰዎች ሁለቱ ናቸው ከትግራይ ተወላጆች ያልሆኑ አንድ ጉራጌና አንድ የወላይታ ተወላጆች የሆኑት ይህም አንድ ማሳያ ነው። ሁለተኛው የቻርጅ ክሱ አለ። ኮማንድ ፖስቱ ጥተዋል፣ ምልክት አሳይተዋል የሚሉና በተጨማሪም ኮንትሮባንድ ነጋዴዎች ተብለውም ነው። ይሄ አሁን የኮንትሮባንድ የተባለውን ፍርድ ቤት ተከራክረው ያሸነፉበት ነው አላቸው። የፍርድ ቤት ማስረጃ አላቸው፣ ህጋዊ መሆኑንም ያረጋገጡበት ማለት ነው እና ይሄ ነገር ሲታይ አሁን እኛ እየገለጽን ያለ ነው ወንጀል ያልሆኑትም በግድያም በሌላም የተከሰሱትም እዚህ ላይ አላካተትንም። እኛም ሌላ ወንጀል ያለው እዚ ላይ አላካተትንም እና ይሄ ነገር ከቤተሰቦቻቸው የክሳቸው ታርጅም የእኛ ተወካዮች አነጋግረውም ያረጋገጥ ነው የፖለቲካ እስረኞች መሆናቸው ነው። ስለዚህ የከንቲባው ንግግር ሀልቅነት ይጎድለዋል የሚል እምነት አለን። የፖለቲካ እስረኞች ናቸው ሲሉ የፖለቲካ እስረኝነታቸው በምንድን ነው? በምን ላይ ተሳትፈው ነው ፖለቲካ እስረኞች ለማለት ያስደፈረን በኦህዴድ እና በህወሀት የነበረው የስልጣን ሽኩቻ እንደ ማስያዣ ነው የሆኑ የሆኑት እነዚህ ሰዎች ያን ሲያዙ ህወሀትና ኦህዴድ ከፍተኛ ፎክር እና ከፍተኛ ትግል ላይ ነበሩ። ይሄ ነገር ኦህዴዶች ለህወሀት ማንበርከኪያ ዘዴ ተጠቅመው ነው ያሰሯቸው እና ሌላ ብሄር መሰረት ያደረገ ጥቃቶችም እየደረሱ ነበር። በየትኛውም በአማራ ክልልም በኦሮሚያም እየደረሱ ነበርና ተያያዥ ነው ነገሩ ይሄ ተያያዥ ነው የተያያዘ ነው። እና ክስ በራሱ ኮማንድ ፖስት ጥሰዋል፣ ምልክት አሳይተዋል፣ የኦነግ ባነር ይዘዋል፣ ምናምን የሚል ነበረ። ክሱም የፖለቲካው ክስ ነው የቀረበባቸው። አቶ አንዶማ አያይዘው በሻሸመኔ ብቻ ሳይሆን በትግራይ ክልል ጭምር ታስረው የሚገኙ የፖለቲካ እስረኞች እንዳሉ ገልጸው ሁሉም ሊፈቱ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ አርብ ዕለት ወደ መቀሌ ተጉዘው በነበረበት ወቅት ስለታሰሩ የትግራይ ተወላጆች ከተሰብሳቢዎቹ ጥያቄ ቀርቦላቸው ነበር። ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ፣ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ ዓመት የነበረ እስረኛ 29 ሰው ብቻ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልክ ተፈተው አስራ አንድ ሰው ብቻ ነው አሁን እስር ቤት ያለው። ከአስራ አንዱ ስድስቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ስር የለው። ስድስቱ አምስቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው ሁለት ሰው በሽብር ምክንያት ከክልል ወደ ፌዴራል ሄደዋል። ኬዛቸው እነዛ አምስቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ሕዝብ ክብር ማድረግ የሚገባን እናደርጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ሌላው ከዞን ይገባኛል ጥያቄ ጋር በተያያዘ ደም አፋሳሽ ግጭት የተካሄደበት በደቡብ ክልል የኮንሶ ወረዳ በወቅቱ ታስረው የሚገኙ ሰዎች አሁንም ድረስ በእስር ላይ እንደሚገኙ በዞን የመተዳደር ጥያቄ ይዘው ከነበሩት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ተናግረዋል። ከሀያ ሶስት የኮሚቴው አባላት መካከል አስሩ ለጊዜው ከአካባቢው ተሰውረው እንደሚገኙ ገልጸው አስራ ስድስት የኮሚቴ አባላቱን ጨምሮ ብዙ ሰው እስር ቤት እንደሚገኝ ተናግረዋል። በጣም የሚገርመው ነገር በቅርብ ጊዜ እስረኞች እየተፈቱ ነው ያለው። የኮንሶ ግን ይለያል። ከብዙ ሺህ እስረኞች መካከል የተወሰኑትን ሰዎች እንደ አርሶ አደር ያሉትን ተጽዕኖ ያመጡ የተባሉትን ሰዎች ያው ሲፈቱ ነበር። ከዛ በኋላ የተፈቱትም ሰዎች እንደገና የመከሰስ በተለይ በፌደራል አቃቤ ሕግ ስም የክስ ቻርጆች እየተሰጣቸው ነው ያሉት። ተፈቶ የተባሉትም ደግሞ የእስር ጊዜያቸውን የጨረሱ ናቸው። በሀሰት ተመስክሮባቸው ያለ ማስረጃም ተፈርዶባቸው የታሰሩና የእስር ጊዜያቸውን የጨረሱ እንጂ አንድም ኮንሶ በምህረትና በይቅርታ እየተፈታ የለም። በተለይ በተለይ በመጀመሪያ ዙር ወደ አምስት መቶ አስራ ስምንት ሰዎች ይፈታሉ ተብሎ በፌደራል አቃባይ ህግ በተገለጸ ጊዜ አራት መቶ አስራ ሶስቱ የደቡብ ክልል ነው። ከዛ ውስጥ ሶስት መቶ ስልሳ አንዱ የገዲኦ ነው። እንግዲህ በኮንሶ የተፈጸመው ችግር የተፈጸመው ግድያ ህዝቡ ያነሳው ነገር የደረሰው ጉዳት ከገዶ ጋር አይነጻጸርም በጣም ይበልጣል። ግን ሶስት መቶ ስልሳ አንዱ የገዶ ሲሆን ሀምሳ ሁለት ብቻ ነው የኮንሶ። ዶክተር አብይ አህመድ የጠቅላይ ሚኒስትርነትን ስልጣን ከጨበጡ ዛሬ አስራ አራተኛ ቀናቸው ሲሆን እስረኞች እንዲፈቱ የሚጠይቁና የሚወተውቱ ብዙ ጥያቄዎች እየተሰነዘሩ ነው። መንግስት በቀሪ እስረኞች ላይ የሚወስደውን እርምጃ በተመለከተ ምላሽ ለማግኘት ከፌዴራልም ሆነ ከክልል ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። ኢትዮጵያ ለዩናይትድ ስቴትስ ቁልፍ አጋርና የአካባቢዋም የምጣኔ ሀብት እድገት፣ የሰላምና የጸጥታ መሪ መሆኗን ብንገነዘብም አለቃት ያለው የሰብአዊ መብቶች ረገጣዎቿ፣ በሲቪሎች ላይ በመንግስቷ የሚካሄድ ሁከቷ የጋዜጠኛነት ነጻነቶችን ማፈኗ፣ ከዴሞክራሲያዊ መርሆዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ሕገ መንግሥቷን መጣሷ ያንን ሁሉ ከንቱ ያደርገዋል ይላል የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 የምትስማሙ አይበሉ ተናግረዋል። የምትቃወሙ ኖ በሉ። ኤች አር 128ን ከጅምሮ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የሕግ ፕሮፌሰር አለማየሁ ገብረ ማርያምን ሰለሞን አባተ አነጋግሯል። ፕሮፌሰር አለማየሁ ገብረ ማርያም ጤና ይስጥልኝ፣ እንደምናመሹ እንደምናመሹ። ሰለሞን በጣም ደህና ነኝ ለጊዜው፣ በጣም አመሰግናለሁ። በቅድሚያ ለመሆኑ ፕሮፌሰር አለማየሁ እርስዎና ኤችአር መቶ ሀያ ስምንት ምን ያህል ትተዋወቃላችሁ? እንግዲህ ህጉን አጥንቼዋለሁ ከአሁን በፊትም ምናልባት ለማስታወስ ያሉ የዛሬ አስር አመት ገደማ ዘጠኝ አመት ገደማ ኤች አር ሁለት ሺ ሶስት የሚባል ተመሳሳይ የሆነ ድንጋጌ በምክር ቤቱ እንዳያልፍ በበኩሌም ከሌሎችም ጋር ሆኜ ከፍተኛ ትግል አካሄጄ ነበር። በዛን ጊዜ በሰኔቱ ሊያልፍ ስላልቻለ ወደቀ ድንጋጌው። ግን ይሄኛውን ራሴን ባልሳተፍበት ህጉን በጥንቃቄ ተመልክቼዋለሁ፣ ተከታትዬዋለሁም። በዛም ላይ ደግሞ በብዙሀን ጽፌበት ያለው በተለይ በሂል በሚባል ጋዜጣ ምክር ቤቱ የኮንግረሱ የምክር ቤቱ በሚያነቡበት ደጋግሜ ደጋግሜ ያለው ነው። ስለዚህ የእኔን አስተያየት በአሜሪካን መንግስትም በምክር ቤቱም የታወቀ ነው ብዬ ነው የምገምተው። እስቲ እንግዲህ ይሄንን ያህል ካወቁት፣ ፕሮፌሰር አለማየሁ ለአድማጮቻችን ይበልጥ ፈታ ያለ እንዲሆን ምንድን ነው ኤች አር መቶ ሀያ ስምንት ብዙ ነገር ያካትታል። እንደውን ጠቀስ ጠቀስ አድርገ ልለፋቸው አንደ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኢመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። በደህንነት አባሎች ህገወጥ ሀይል እንዳይጠቀሙ የኤክሴሲቭ ፎርስ ይሉታል በህዝብ ላይ እንዳይሰሩ ይጠይቃል። በኦሮሚያና በአማራ በሌላም በኩል የተደረጉት ግድያዎች ምርመራ እንዲደረግባቸው ይጠይቃል። የፖለቲካ እስረኞች፣ ጋዜጠኞች፣ ሰብዓዊ መብት ተከራካሪዎች እንዲፈቱ ይጠይቃል። የህዝብ ሰላማዊ ሰልፍ የብዙሀን መብቶች እንዲጠበቅ በተባበሩት መንግስት ደግሞ የሰብአዊ መርማሪ በኢትዮጵያ ውስጥ የሚደረጉትን ገለልተኛ በሆነ መንገድ በተለይ በኤሬቻ ላይ የተገደሉት ንጹሀን በሶማሊያ አካባቢ የተገደሉት ንጹሀን በቂሊንጦ ላይ እስር ቤት ውስጥ የተጨፈጨፉ የተቃጠሉ ወገኖችን እንደዚሁን የመሳሰሉ ተቃዋሚ ፓርቲዎችን ሮሮ እና ስሞታቸው እንዲሰማ በግፍ አላግባብ ህዝብ የገደሉ ሰዎች በህግ እንዲጠየቁ እነዚህን የመሳሰሉት ነገሮችን የሚያካትት ሰፋ ያለ ድንጋጌ ነው። ከዛ በተረፈ ፕሮፌሰር አለማየሁ ይኸው ድንጋጌ ለተቃውሞ ኃይሎችም እንደዚሁ ያወጣው ማሳሰቢያ ያለ ይመስለኛል። በእርግጥ በርግጥ ትክክል ነው። እዛ ላይ የሚለው ምንድን ነው ሰብአዊ መብት ተከራካሪዎች ችን የሚጨቁኑ ድንጋጌዎች የመሳሰሉት እንዲነሱ በተለይ የአንታይ ቴሮሪዝም ጸረ አሸባሪ የሚባለው እንዲነሳ፣ መሬቶቻቸው የተገፈፉ ሰዎች በሕግ መብታቸውን እንዳይጠይቁ የሚያደርጉት ድንጋጌዎች እንዲነሱ፣ በሰላም መብታቸው የሚከራከሩ ሰዎችን የሚነፍግ ሕጎችን ማንሳት። በሲቪል ደረጃ ደግሞ የሲቪል ሶሳይቲ የሚሏቸው እነሱ ደግሞ ስራቸውን ሕጋዊ በሆነ መንገድ በሰላማዊ እንዲሰሩ እነሱንም ያካትታል። ከዛ በተረፈ ደግሞ የዩናይትድ ስቴትስ መንግስት ከኢትዮ

ያለውን ግንኙነት የኢትዮጵያን ቁልፍ ሀገርነት እንደሚገነዘብ ይጠቅሳልና፣ ይሄ ኤች አር መቶ ሀያ ስምንት የተወካዮች ምክር ቤቱ የያዘው አቋም ወይም ይሄ ሰነድ የያዘው አቋምና የዩናይትድ ስቴትስ መንግስት ፍላጎት የሚጋጩ አይሆኑም። ፕሮፌሰር አይጋጩም። ምክንያቱም አንደኛው ማገርን በለው ወይም ፒለር እንደሚሉት የአሜሪካን የውጭ መምሪያ ዋልታ ሰብአዊ መብትን መጠበቅ ነው፣ አሸባሪዎችን መከላከል ነው፣ እንደዚህ የመሳሰሉት ነገሮችን ያካተል። ስለዚህ ሰብአዊ መብትን ማስጠበቅና በሌላ ይሄ ስትራቴጂክ በሚሉት ወይም ከአካባቢው ጋር ካለው የፖለቲካ ችግሮች ወይም በአሸባሪነት እነዚህን የመሳሰሎች ጋር የሚጻረሩ ነገሮች አይደሉም። ስለዚህ ኢትዮጵያ ውስጥ ያለው አስተዳደርና አገዛዝ እንደሱ አይነት አቀራረብ ለማድረግ ነው የሚፈልገው ግን እነዚህ ነገሮች በአሜሪካን የውጭ ፖሊሲ ጋር አብረው ተጣምረው የሚታዩና አብረው የሚራመዱ ናቸው። እንደውም ለምሳሌ ያህል ማግኒስኪ አክት የሚባለውን በአሁን በትራምፕ አድሚኒስትሬሽን ማግኒስኪ አክት የሚባለው ምንድን ነው? በኢትዮጵያም ሆነ በሌላው ዓለም ሰብአዊ መብትን የሚጥሱ ሰዎች በመንግስትም ደረጃ ሆኖ በግለሰብ ደረጃ ያሉ አሜሪካ እንዳይገቡና አሜሪካ ውስጥ ደግሞ ንብረት ካላቸው እንዲያዝና ማቀም ማዕቀብ እንዲጣልበት የሚደረግ አለ። ስለዚህ እነዚህ ሁለቱም ይሄ ይሄዳሉ። አንድ መቶ አስራ አራት ሶስት መቶ ሀያ ስምንት የሚባለው ህግ ማለት ነው። ልክ ነው። ቅድም ያነሳሁትን ጥያቄ ትንሽ ወደ ሰነዱ ወደ ራሱ ለማውረድ የዩናይትድ ስቴትስ የውጭ ትብብር ኤጀንሲ ከኢትዮጵያ ጋር ያለውን ግንኙነት እንዲያጠናክር እንደዚሁም ደግሞ ለኢትዮጵያ የሚሰጠው የደህንነት ድጋፍ እና ሌሎች መሰል ድጋፎች እንዲቀጥሉም የሚጠ ይቅ ነው። ይሄ ሰነድ በዚህ መንፈስ የወጣ ሰነድ እንዴት አድርጎ አስገዳጅ ኃይልና ጫና ሊኖረው ይችላል? የቅድሙ ጥያቄ ተከታይ አካል ነው ይሄ ልክ ነው ልክ ነው። እዚህ ላይ መጥቃት የምፈልገው በተለይ አሁን የጠቀስካቸው ነገሮች በሴኔቱ ሴኔት ሬዞሉሽን መቶ ስልሳ ስምንት የሚባል አለ። ስለዚህ ይሄ በምክር ቤቱ ብቻ አይደለም፣ በመወሰኛውም የተጀመረ ነው። ስለዚህ ከዚህ ወደዛም ይሄዳል እዛም ያሉት ደግሞ ስለዚህ እንዳይረሳ ለማለት ነው። በአንድ ቤት ብቻ በአንደኛው ምክር ቤት ብቻ የሆነ ነገር አይደለም። እዛ ላይ እንዳልከው የሚጠቅሰው በተለይ የአሜሪካን የእርዳታ ድርጅት ጥናት አድርጎ ዲሞክራሲያዊ የሆኑ ስርዓቶች እንዲሰፍኑ የመሳሰሉትን ነገሮች እንዲከታተልና እነዚህን ነገሮች እንዲያራምድ ይጠይቃል። ስለዚህ ሁለቱም አብረው የሚሄዱ ናቸው። ምክንያቱም መልካም አስተዳደር ወይም ጉድ ጎቨርናንስ የሚል መልካም አስተዳደር ከሰብአዊ መብት ጋር የተገናኘ ነው፣ ከተጠያቂነት ጋር የተገናኘ ነው፣ ከግልጽነት ጋር የተገናኘ ነው እና አብረው እነዚህን የሚያራምዱ ናቸው። ስለዚህ በአንድ በኩል የሚጠራው ጥሪ የጠፉትን ጥፋቶች እንዲስተካከሉ ነው። በሌላ በኩል ደግሞ ድጋፍ እየሰጠ ጥሩ ጥሩ ነገሮች እየተሰሩ መልካም ም አስተዳደርን እንዲመሰረቱ የሚያደርጉት ነገሮች ይጠራል ይረዳሉ። የሰለሞን አባተ ዘገባ አላለቀም። በነገው ዝግጅታችን ቀጣዩን ክፍል ይዘን እንመልሳለን። እንግዲህ የዛሬ ጋቢና ቪዮይ ጉዞችን በዚሁ ተጠናቋል። በፌስቡክ ቪ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና በመጠቀም አስተያየቶቻችሁን አድርሱም። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅ ቢል ያበረ ነው። የስርጭት መሀንዲሱም እንዲሁ ጉዞቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። son en Radio Nacional de América